የአዲስ አበባን ማስተር ፕላን በመቃወም በኦሮሚያ ላለፉት ሁለት ወራት በላይ የተካሄደ ያለው እንቅስቃሴ እንደቀጠለ መሆኑን ምንጮች ይናገራሉ። መንግስት እቅዱ መሰረዙን ከሁለት ሳምንታት በፊት ማስታወቁ ይታወሳል። ሆኖም ተቃዋሚዎች ማስተር ፕላኑ ተሰረዘ መባሉ የማታለያ ዘዴ ካልሆነ በስተቀር ለምን የታሰሩ አይፈቱም፣ ለምንስ ለሞቱ ሰዎች ቤተሰቦች ካሳ አይከፈልም እያሉ ይጠይቃሉ። ከዚሁ ጋር ተያይዞ የአርሶ አደሩ የመሬት ባለቤት ነት መብት ይረጋገጥ፣ የመልካም አስተዳደር ችግሮች ይወገዱ የሚሉ ጥያቄዎችን ያነገቡ የተቃውሞ እንቅስቃሴዎች ዛሬም ቀጥለው መዋላቸውን ምንጮች መናገራቸውን ጠቅሶ የኦሮምኛ አገልግሎት ባልደረባችን ነሞ ዳንዲ ዘገባ አጠናቅሯል አጠናቅረዋል። ሰሎሞን ክፍሌ ያቀርበዋል። በተለይ ከጥምቀት በዓል ጋር በተያያዘ በኦሮሚያ የተለያዩ ከተሞች ወጣቱ በዘፈን መልክ ተቃውሞውን ሲያሰማ እንደዋለ ተገልጿል። ሰሜን ሸዋ ዞን ሰላሌ ወረዳ ውስጥ ከዚሁ እንቅስቃሴ ጋር በተያያዘ በርካታ ተማሪዎች መታሰራቸው የተነገረ ሲሆን ሌሎች በፍርሃት ጫካ ገብተው እንደተሸሸጉ ነሞዳንዲ ያነጋገራቸው ሰዎች አስረድተዋል። በተመሳሳይ በነቀምቴና በምስራቅ ሐረርጌ ጃርሶ ከተማም የተቃውሞ ሰልፎች መካሄዳቸው ተነግሯል። በአርሲ ዩኒቨርሲቲ ሁለት ተማሪዎች በጩቤ ተወግተው ተገኝተዋል። በዚህ ላይ የዩኒቨርሲቲውን ዲንና አንድ ተማሪ አነጋግረናል። ስሙን መግለጹ ለደህንነቱ እንደሚያሰጋው የተናገረ ተማሪ እንዲህ ይላል። ሰአቲንዛ ከሌተ ከሌተ ገልገለ ናኖ ለማ ጉባ ጆሎኒ ለማ ዩኒቨርሲቲ ትናንት ማታ ከምሽቱ ሁለት ሰዓት ገደማ ሁለት ተማሪዎች በአርሲ ዩኒቨርሲቲ ጤና ካምፓስ መጸዳጃ ቤት ውስጥ ባልታወቀ ሰው በጩቤ ተወቅተው ተገኝተዋል። አንደኛው ተስፋ የተሾመ የተባለው የቀዶ ሕክምና ዶክተር ሁለተኛ ዓመት ተማሪ ሲሆን ሁለተኛው ደግሞ ከማል አቡበከር የሦስተኛ ዓመት ተማሪ ነው። በጩቤ ከተወጉት አንደኛው እንደምንም ምንም እየዳኸ ወደ መኝታ ክፍሉ ሲደርስ ተማሪዎች አግኝተውታል። ወዲያው ሁለቱም ወደ ሆስፒታል ተወስደው የቀዶ ሕክምና እርዳታ እየተደረገላቸው ሲሆን በአስከፊ ሁኔታ ላይ ይገኛሉ። ተማሪው በማከልም በሁለቱ ተማሪዎች ላይ አደጋው መድረሱ ከተሰማ በኋላ ተማሪዎች ካምፓሱን በጩኸት አናውጠውታል። ከዚያም የፌዴራል ፖሊሶች የግቢውን ጸጥታ ለመጠበቅ በሚል ወደ ካምፐሱ በመግባታቸው ተማሪው በአሁኑ ወቅት በጭንቀትና ፍርሃት ውስጥ ይገኛል ብሏል። በአርሲ ዩኒቨርስቲ የጤና ካምፓስ ዲኑን ዶክተር ሌንጮንም አግኝቶ ነበር ባልደረባችን ነሞዳ እንዲ ባጭሩ የሰጡት ምላሽ አለ። ይህንን ጉዳይ በተመለከተ አሁን ስብሰባ ላይ ነኝ። በአሁኑ ወቅት ከአንድ ሰዓት በኋላ ደውልልኝ። ዶክተር ሌንጮ በጠየቁት መሠረት ነሞ ከአንድ ሰዓት በኋላ ደውሎ እንዳላገኛቸው ገልጿል። በነቀምቴ ከተማ ባሉ ትምህርት ቤቶች ሲካሄድ የቆየው የተቃውሞ እንቅስቃሴም ከተማዋ በመከላከያ ሰራዊት ጥበቃ ስር ብትሆንም አልተቋረጠም ይላሉ ነሞ ዳንዲ ዛሬ ያነጋገራቸው አንድ የከተማዋ ነዋሪ፣ እርሳቸውም ስማቸው መገለጹን ይፈራሉ ጉያአዳጭፍርአጎፋ የተቃውሞ ሰልፍ ተቋርጦ አያውቅም። የዚህኛውን ሳምንት የተቃወሙ እንቅስቃሴ ልዩ የሚያደርገው ግን ካለፈው ረቡዕ የጥምቀት በዓል ጋር በተያያዘ በዓሉን ለማክበር የወጡ አርሶ አደሮችና የከተማዋ ነዋሪዎች የተሳተፉበት መሆኑ ነው። በነቀምቴ ዩኒቨርሲቲ ትምህርት ቢሮ የቴክኒክና የሙያ ማሰልጠኛ ክፍል ኃላፊው አቶ አለሙ ዋቁማ በዚህ ላይ አስተያየት እንዲሰጡ ተጠይቀው ነበር። ስብሰባ ላይ መሆናቸውን ተናግረው ስልኩን እንደዘጉ ለሞ አስረድቷል። በምስራቅ ሐረርጌ ጃርሶ ወረዳ ሚጦ ከተማ ተማሪዎች ከማስተር ፕላኑ ጋር በተያያዘ ህብረተሰቡን ማሸበር ይቁም፣ እስከ መቼ ጫካ ተደብቀን እንቆያለን? በማለት ሰልፍ ማድረጋቸውን ሞ ያነጋገራቸው ሌላው ስሜ አይገለጽ ያሉ ነዋሪ አስረድተዋል። መንግሥት ማስተር ፕላኑ መሰረዙን ካሳወቀ በኋላ የተቃውሞ እንቅስቃሴው ለምን እንደቀጠለ ሲናገሩም እንዲህ ይላሉ። ህዝቡ በመንግስት የተሰጠውን መግለጫ ሰምቷል። ያ መግለጫ ከተሰጠ በኋላም ግን ግድያው አልቆመም፣ እንደቀጠለ ነው። በዚህም ምክንያት ማስተር ፕላኑ ቆሟል የሚሉት ውሸት ነው። ተቃውሞው እንዲቆም ተብሎ ብቻ የወጣ እንደሆነ ህዝቡ ነቅቷል። ጥያቄያችን የታሰሩ ይፈቱ፣ ኦሮሚያ ውስጥ ነጻነት ይስፈን፣ በፍራቻ በየጫካው ገብተው ለሚንገላቱ ወጣቶች መፍትሄ ይገኝ የሚል ነው። የአፋን ኦሮሞ አገልግሎት ባልደረባ ነሞ ዳንዲ ዛሬ በኦሮሚያ ክልል የተለያዩ ከተሞችን ውሎ ዘገባውን በዚሁ አብቅቷል።